በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 18 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ ነን። የደቡብ ክልል መሪዎች አስቸኳይ ስብሰባ ተቀምጠዋል። ይሄ አሁን ምን ማለት ነው? መውጫ መንገድ ውስጥ ምንድን ነው የሚለውን ጉዳይ በደንብ ተገንዝቦ ከመምራት ውጪ የተከፈቱ የተስፋ መስኮቶችን፣ ትላልቅ በሮች ለማድረግ የሚያስችል እድል መፍጠር አይቻልም ማለት ነው። ከዚህ ውጭ የሰላም ሚኒስትርና የደኢደን ሊቀመንበር ወይዘሮ ሙፈሪያት ከማል ናቸው። ከሚል ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘናል። ጅምላ እስራት፣ ማሳደድና ማስፈራራት በአስቸኳይ ይቁም ሲሉ ሰባት የፖለቲካ ፓርቲዎች ጠየቁ። እየተፈጸመ ያለው የጅምላ እስራት፣ ማሳደድ፣ ማስፈራራት በአስቸኳይ ቁሞ ሕግና ስርዓትን የተከተለ አሰራር እንዲሰፍን እየጠየቅ የሟቾች ሁኔታ በገለልተኛ ወገን ተጣርቶ በማያሻማ መልኩ ለኢትዮጵያ የመኢአድ ተቀዳሚ ምክትል ሊቀመንበር አቶ አብርሃም ጌጡ ናቸው የሰማናቸው በመጽሔት ዘገባ አለን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። በአሃዱ ራዲዮ 943 ላይም በቀጥታ ልታዳምጡን ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅታ አሰማናለች። በሐዋሳ ከተማና በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች ተፈጥሮ ከነበረው የጸጥታ መደፍረስ ጋር በተያያዘ ባለስልጣናትን ማገዱን የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የስራ አስፈጻሚ ኮሚቴ አስታውቋል። እገዳው የተጣለባቸው የሐዋሳ ከተማ አስተዳደር እንዲሁም የሲዳማና የሃዲያ ዞኖች አስተዳደሮች የፊት አመራር አባላት መሆናቸውን ንቅናቄው ዛሬ በወጣው መግለጫ ገልጿል። ድርጅቱ ከስልጣን አግጃቸዋለሁ ያላቸውን ባለስልጣናት ማንነትና ቁጥር አልገለጸም። በሌላ በኩል ድርጅቱ ከከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ ዛሬ መምከር ጀምሯል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። ኢትዮጵያ ውስጥ እየተፈጸመ ነው ያሉት ጅምላ እስራት፣ ማሳደድና ማስፈራራት በአስቸኳይ እንዲቆም የመላ ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓን ጨምሮ ሰባት ፓርቲዎች ጠይቀዋል። ደቡብ ኢትዮጵያ ውስጥ ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሐን ዜጎች ላይ ግድያ ዝርፊያና ወከባ የፈጸሙ ወገኖች ህግ ፊት ይቅረቡ ሲሉም ፓርቲዎቹ ጥሪ አሰምተዋል። በመጽሔት ክፍለ ጊዜ ዘገባ ይኖረናል። የአማራ ክልል ጠቅላይ ፍርድ ቤት በአቶ በረከት ስምዖንና በአቶ ታደሰ ካሳ ላይ ብይን ለመስጠት ለመስከረም ሰላሳ ቀጠሮ ሰጥቷል። አስቴር ምስጋናው ከባህር ዳር ዘገባ ልካለች። የክልሉ አቃቢ ህግ በእናቶ በረከት ስምዖንና አቶ ታደሰ ካሳ ላይ የቀረበውን የሰነድ ማስረጃ መርምሮ ብይን ለመስጠት ለዛሬ ለሐምሌ አስራ ስምንት ሁለት ሺ አስራ አንድ ዓ ም ቀጠሮ ሰጥቶ የነበረ ቢሆንም የቀረቡት ማስረጃዎች በሀገሪቱ የስራ ቋንቋ በአማርኛ ያልቀረቡና በተለይ ደግሞ ከዳሸን ቢራ ፋብሪካ የሽያጭ ስምምነት ጋር በተያያዘና ሌሎች ሰነዶች የተጻፉት በእንግሊዘኛ ቋንቋ በመሆናቸው ፍርድ ቤቱ ሰነዶችን መርምሮ ውሳኔ ለመስጠት አለመቻሉን ዛሬ በዋለው ችሎት አስታውቋል። አቃቢ ህግ ያቀረባቸውን የሰነድ ማስረጃዎች እስከ መስከረም ሀያ ሁለት ተርጉሞ እንዲያቀርብ ችሎቱ ትዕዛዝ የሰጠ ሲሆን የተተረጎሙ የሰነድ ማስረጃዎችን መርምሮ ብይን ለመስጠት ደግሞ ለመስከረም ሰላሳ ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር። አስቴር፣ እናመሰግናለን። የአማራ ክልል ምክር ቤት ለአራት ቀናት ሲያካሂድ የቆየውን ጉባኤ የክልሉን የጸጥታ ኃላፊና የዳኞችን ሹመት በማጽደቅ አጠናቋል። ይህንንም ዘገባ በመጽሔት ክፍለ ጊዜ አካተናል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኬንያ ፕሬዝደንት እሁሩ ኬንያታ አዲስ የገንዘብ ሚኒስትር ሾመዋል። ፕሬዝደንቱ በሙስና ወንጀል ተጠርጥረው ከኃላፊነታቸው የተነሱትን ሄንሪ ሮቲችን በቀድሞ የማርሳቢት ግዛት አስተዳዳሪ ነው የተኳቸው። ገልሞ ዳዊት ዝርዝሩን ይዟል። ባለፈው ማክሰኛው የኬንያ ገንዘብ ሚኒስቴር በሙስና ቅሌት በፖሊስ ቁጥጥር ከዋሉ በኋላ ፕሬዝዳንት ኬንያታ አዲስ የገንዘብ ሚኒስቴር ሹመዋል። አዲሱ ካቢኔ ሚኒስቴር ኡኩርቲያ ታኒካ ናቸው ሲሆኑ ከ2006 እስከ 2007 በፓርላማ ባልነት፣ ከ209 እስከ 2012 በተባበሩት መንግስታት የኬንያ ልዩ መልእክተኛ፣ ከ2013 እስከ 2017 ደግሞ የሰሜን ኬንያ መርሳቢት ግዛት አስተዳዳሪ በመሆን አገልግለዋል። ከየካቲት 2018 ዓ ም ጀምረው የኬንያ ሰራተኛ ጉዳይ ሚኒስትር ሆነው ሲያገለግሉ ቆይተው በኬንያት አስተዳደር የገንዘብ ሚኒስትርነት ስራን እንዲመሩ ትላንት ተሹመዋል። ምስትር ያታኒ ለኬንያው ሲቲዝን ቴሌቪዥን ሲናገሩ ሹመቱን በአክብሮት ይቀበላሉ ብለዋል። የሀገሪቱ ፕሬዚዳንት ለዚህ ታማኝነትን ለሚጠይቅ ቦታ ስላመኑኝ ሹመቱን በአክብሮት ተቀብያለሁ። በተቻለኝ አቅሜ የሚጠበቅብኝን ኃላፊነት ለመወጣት ኬንያውያንን በሐቅ ለማገልገል እሠራለሁ። ምስትር ያታኒ ያክለው የአገሩ ገንዘብና ሀብት በተገቢ ቦታ እንዲውል እንደምጥሩ ፕሬዚዳንቱ የሰጧቸውን ኃላፊነትም በአግባቡ በሥራ ላይ አውለዋለሁ ሲሉ ቃል ገብተዋል። በግድብ ግንባታ 180 ሚሊዮን ዶላር በማባከን በሙስና ተጠርጥረው ከአገሩ ገንዘብ ሚኒስትር ጋር ፍርድ ቤት የቀረቡት የሚኒስትር መስሪያ ቤቱ ዋና ጸሐፊ ካማው ቱጌም ከስራቸው ተሰናብተዋል። ፕሬዚዳንት ኬንያታ በአዲስ መልክ በሰየሙት የገንዘብ ሚኒስትር ካቢኔ የመዋለ ነዋይ ባለሙያ ጁሌስ ሙንዚሙይን የገንዘብ ሚኒስትር ዋና ጸሐፊ አድርገው ሾመዋቸዋል። የማርሳቢት ግዛት ተወላጁ አዲሱ የገንዘብ ሚኒስትር ሚስተር ያታኒ የ25 ዓመት የሕዝብ አገልግሎት የዲፕሎማሲና የአስተዳደር ልምድ ያላቸው በዩናይትድ ስቴትስ እንዲሁም በእንግሊዝ ትምህርታቸውን የተከታተሉ እንደሆኑም ተነግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን፣ እናመሰግናለን። የሱዳን የጦር ኃይል ከከሸፈ የመፈንቅለ መንግስት ሙከራ በተያያዘ የጦር ሰራዊቱን ዋና አዛዥእና ሌሎች በርካታ ከፍተኛ መኮንኖችን በቁጥጥር ስር ማዋሉን አስታውቋል። የጦር ኃይሉ ትናንት ረቡዕ ማታ ባወጣው መግለጫ የጦር ኃይሎች ጠቅላይ ኤታማዦር ሹሙን ጀኔራል ሐሺም አብደልሙታሊብ ባባካርና ቢያንስ አስራ ሁለት ሌሎች ከፍተኛ መኮንኖችን አስረናል ነው ያለው። የመንግስቱ የዜና አገልግሎት ሱና ባሰራጨው ዜና የብሔራዊ ስለላና ጸጥታ አገልግሎት የእስላማዊ ንቅናቄና የብሔራዊ ኮንግረስ ፓርቲዎች መሪዎች ከመፈንቅለ መንግስቱ ሴራ በተያያዘ ተወንጅለዋል ነው ያለው። ሱዳን ውስጥ መፈንቅለ መንግስት ተሞከረ ሲባል በዚህ በ ሐምሌ ወር ብቻ ሁለተኛ ጊዜ መሆኑ ነው። የረጅም ጊዜው የሀገሪቱ መሪ ኦመር አልበሽር ባለፈው ሚያዝያ ወር ከስልጣን አስወግዶ መሪነቱን የያዘው ወታደራዊ ምክር ቤት እንደ አውሮፓውያን አቆጣጠር ሐምሌ 11 ቀን በተጠነሰሰ የመፈንቅለ መንግስት ሴራ ባለው 16 ስራ ላይ ያሉና ጡረታ ላይ የሚገኙ ወታደራዊ መኮንኖችን አስረናል ማለቱ ይታወሳል። ትናንትና የታሰሩት ጀነራል ባባካር አምባገነኑ መሪ አልበሽር ከስልጣን ከተወገዱ ከጥቂት ቀናት በኋላ ነበር የጦር ኃይሎች ኤታማዦር ሹም ሆነው የተሾሙት። በትናንትናው እለት ዩናይትድ ስቴትስ ተወካዮች ምክር ቤት ኮሚቴዎች ፊት ቀርበው የምስክርነት ቃል የሰጡት የቀድሞው ልዩ አቃቤ ሕግ ሮበርት ሞለር ባለፈው ፕሬዚደንታዊ ምርጫ የሩሲያን ጣልቃ ገብነት አስመልክቶ የተካሄደው ምርመራ ፕሬዝደንት ትራምፕን ምርመራውን ለማደናቀፍ አድርገዋል ከተባለው ሙከራ ነፃ አላደረገም ሲሉ አስታውቀዋል። ሩሲያ በምርጫው ዶናልድ ትራምፕን ለመጥቀም በማህበራዊ መገናኛ እና በዊኪሊክስ በተከናወነ የመረጃ ስርቆት አማካይነት ሙከራ አድርጋለች ብለዋል ሮበርት ሞለር። በምርመራችን መጀመሪያ የደረስንበት የሩሲያ መንግሥት በምርጫችን ውስጥ በስፋትና በተቀናጀ መንገድ ጣልቃ መግባቱን ነው። ሁለተኛ ደግሞ የትራምፕ የምርጫ ዘመቻ አባላት ሩሲያ ባደረገችው የጣልቃ ገብነት ተግባራት መመሳጠራቸውን በምርመራችን አላረጋገጥንም። ልዩ አቃቤ ሕጉ በሰጡት የምስክርነት ቃል ፕሬዚደንቱ ስልጣን ላይ ያሉ በወንጀል ቢፈለጉ ሊከሰሱ አይችሉም ብሎ ውሳኔ የሰጠው መርማሪ ቡድናቸው የዚህ ድምዳሜ ላይ የደረሰው ለረጅም ጊዜ በሚሰራበት የፍትህ ሚኒስቴር ፖሊሲ መሰረት መሆኑን ገልጸው ነገር ግን የእሳቸው የምርመራ ድምዳሜ ፕሬዚደንቱን ከጥፋት ነጻ እንዳላደረገም አያይዘው አስታውቀዋል። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ በናይል ሳት ቪኦኤ 204 በፌስቡክ ላይቭም አት ቪኦኤ አምሃሪ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሐምሌ 18 2011 ዓ ም ምሽት ፕሮግራም ነው። በአህዱ ራዲዮ 943 ላይም በቀጥታ እንገኛለን። ኢትዮጵያና ዩናይትድ ስቴትስ የጋራ ወታደራዊ ልምምድ እያካሄዱ ናቸው። ይህ ልምምድ የግዙፍ ሥልጠና አንዱ አካል ነው። አዲስ አበባ ውስጥ ወታደራዊ አዛዦች የሚሳተፉበት የኮማንድ ፖስት ልምምድን ያካትታል። በአፍሪካ የዩናይትድ ስቴትስ ወታደራዊ ኃይል አዛዥ ሜጀር ጄኔራል ክላውተር ጂርን ድምፅ ነው የሰማ ነው። ከሁርሶ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በሐዋሳ ከተማና በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች ተፈጥሮ ከነበረው የጸጥታ መደፍረስ ጋር በተያያዘ ባለስልጣናትን ማገዱን የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሥራ አስፈጻሚ ኮሚቴ አስታውቋል። እገዳው የተጣለባቸው የሐዋሳ ከተማ አስተዳደር እንዲሁም የሲዳማና የሃዲያ ዞኖች አስተዳደሮች የፊት አመራር አባላት መሆናቸውን ንቅናቄው ዛሬ ባወጣው መግለጫ ገልጿል። ድርጅቱ ከስልጣን አግጃቸዋለሁ ያላቸውን ባለስልጣናት ማንነትና ቁጥር አልገለጸም። በሌላ በኩል ድርጅቱ ከከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ ዛሬ መምከር ጀምሯል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ ልኳል። ድርጅቱ ዛሬ ባወጣ መግለጫ እንዳስታውቀው የታገዱ የስራ ኃላፊዎች የአዋሳ ከተማ አስተዳደር የስዳማ ዞንና የሃዲያ ዞን ሹመኞች ከመንግስትና ከድርጅት ኃላፊነት የታገዱ ሲሆን የወላይታና የከፋ አመራሮችን ማስጠንቀቂያ ተሰጧቸዋል። ድርጅቱ ይህን ውሳኔ ያስተላለፈው ሰሞኑን በክልሉ ተፈጥሮ የነበረውን ጸጥታ ችግር ተከትሎ ባካሄደው አስቸኳይ አጣሪ ኮሚቴ ጉባኤ ሲሆን የስራ ኃላፊዎቹ የታገዱበትና ማስጠንቀቂያ የተሰጣቸው በክልሉ ተፈጥሮ በነበረው የጸጥታ ችግር ውስጥ እጃቸው አለ በማለት መሆኑን ገልጿል። ከመንግስትና ከድርጅት ኃላፊነት የታገዱ ኃላፊዎች በስማቸው ያልገለጠው መግለጫ የተኳቸውንም ግለሰቦች አይዘረዝንም። ድርጅቱ በክልል የተነሱ በክልል የመደራጀት ጥያቄዎችን በተጠናና በሕግ አግባብ ለመመለስ ከስምምነት የደረሰ ቢሆንም ከድርጅቱና ከመንግስት ውሳኔ በተቃራኒ የተፈጸመው ይህ ህገ መንግስታዊ ድርጊት ተከትሎ በስዳማ ዞን በሰው ህይወት፣ በአካልና፣ በንብረት እንዲሁም በስነ ልቦና ላይ አሳዛኝና ይህ ሰብአዊ ድርጊት ተፈጽመዋል ብሏል። በመሆኑም ድርጅቱ ድርጊቱን እንደሚያወግዝም ገልጿል። የጥቃቱ ሰለባ የሆኑትንም መልሶ የማቋቋም ስራ በአስቸኳይ እንደሚሰራ አቋም መያዙን አትቷል። መግለጫው በጥፋቱ የተሳተፉ ያስተባበሩና የመሩ አካላትን ከክልሉ ህዝብ ጋር ተባብሮ በመለየት በህግ ተጠያቂ ለማድረግ የተጀምረው ተግባራት ተጠናክሮ እንዲቀጥልና ከፍጻሜ እንዲደርስ በጥብቅ እንደሚሰራም አረጋግጧል። በሌሎችም የክልሉ አካባቢዎች እየተስተዋለ ያለው ስርዓት አልበኝነት በክልሉ ያለመረጋጋት እንዲፈጠር ምክንያት በመሆኑ በአስቸኳይ እንዲቆምና የህግ የበላይነት ለማረጋገጥ አቋም መያዙንም አስታውቋል። ስርዓት አልበኝነት በህዝብ ጥያቄ ሽፋን ህገ መንግስታዊ ስርዓት ለመናድ የሚደረግ ጥረት የክልሉን ህዝብ ደህንነት ስጋት ውስጥ ያስገባ በመሆኑ በፌዴራል ወታደራዊ እዝ ስር እንዲተዳደር መወሰኑም ይታወሳል። በክልሉ የሚከሰቱ የጸጥታ ችግር በዋናነት ከድርጅቱ አመራርና ስርዓት ጋር የተያያዘ መሆኑን ድርጅቱ መገምገሙን የሚገልጸው መግለጫ ሰሞኑን በክልሉ በተፈ የተፈጠረውም ችግር የሹመኞች ሚና የጎላ መሆኑን አትቷል። ከመንግስትና ከድርጅት ስልጣን ከታገዱት በተጨማሪ የህዝቡ ደህንነት አደጋ ላይ እንዲወርቅ የተደረገውን እንቅስቃሴ በመገምገም በተመሳሳይ ከኃላፊነታቸው አግዷቸዋል። በወላይታ ዞንም ከመሪህ ውጭ የተደረጉ የተባሉ እንቅስቃሴዎችም በአስቸኳይ እንዲቆሙ አሳስቦ በከፋ ዞንም ተካሄደ ያላቸውን ድርጊቶች የህግ ተጠያቂነት የሚያስከትል መሆናቸውን ገልጿል። በቀጣይም የድርጅቱ ማዕከላዊ ኮሚቴ የህዝብ ጥያቄ ህግና ስርዓት ብቻ ተከትሎ መነሳትና መስተናገድ እንዳለበት ጠቅሶ የክልሉ ህዝብ ከዚህ ውጭ የሚደረጉ እንቅስቃሴዎችን እንዲከላከልና እንዲያጋልጥ ጥሪውን አስተላልፏል። በተመሳሳይ ዜና ድርጅቱ ዛሬ ክልል አቀፍ ጉባኤውን በሀዋሳ ከተማ ማካሄድ መጀመሩን የኢትዮጵያ ዜና አገልግሎት ዘግቧል። የጉባኤው ዓላማም በአገራዊና ክልላዊ የፖለቲካና ጸጥታ ጉዳዮች እንዲሁም ክልሉን የመራ የሚገኘውን የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ድርጅት አቋም ዙሪያ መወያየት እንደሆነ የድርጅቱ ሊቀመንበርና የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል አብራርተዋል። የመድረኩን አላማ በተመለከተ ሁለት ዋና ዋና የሚባሉ አላማዎች ያሉት መድረክ ነው። በመሰረታዊነት የመጀመሪያው ሀገራዊና ክልላዊ ፖለቲካዊና የጸጥታ ጉዳዮችን በተመለከተ ውይይት ማካሄድ ይሆናል። በጉዳዩ ላይ ግልጽነት ፈጥሮ ወቅቱ የሚጠይቀውን አመራር ለማረጋገጥ የሚያስችል መፍጠር ነው የመድረኩ ዋና አላማ። ሁለተኛውን ዓላማ ሲያብራሩ ሊቀመንበሯ በድርጅቱ ጠንካራ እና ደካማ ጎን እንዲሁም በቀጣይነት ዙሪያ በመነጋገር የሕዝቡን የልብ ትርታ በሚገባ የሚያዳምጥ ከጉዳትና ከጥቅም አንጻር መርምሮ የሚሰራ መሪ ድርጅት መገንባት እንደሚገባ ተናግሯል። ፍጹም የሆነ ሕዝበኝነት ሳይሆን ሕዝባዊነትን ማጠናከር በሚያስፈልግ ወቅት ላይ እንደሚገኙ ጠቅሰው የሕዝቡ ችግር የሚፈታው ጠንካራ ድርጅት በመገንባት እንደሆነም ተናግሯል። ባለፉት አመታት በየእለቱ እያስተናገድናቸው የቆየ ናቸው የተስፋ መስኮቶችም። የተስፋውን መስኮት ተከትለው ደግሞ የመጡ ተግዳሮቶችን እያስተናገድን ነው የቆየ ነው። ይሄ አሁን ምን ማለት ነው? መውጫ መንገዱስ ምንድን ነው? የሚለውን ጉዳይ በደንብ ተገንዝቦ ከመምራት ውጪ የተከፈቱ የተስፋ መስኮቶችን ትላልቅ በሮች ለማድረግ የሚያስችል እድል መፍጠር አይቻልም ማለት ነው። ከዚህ ውጭ ሁኔታው የሚወሰነው እኛ ልንሰጥ በምንችለው አመራር ልክ ነው። ዛሬ በጠበቀ ፍተሻ ተጀምሮ የዲሄደን ጉባኤ ከአራት እስከ ስድስት ቀን ይቆያል ተብሎ የሚጠበቅ ሲሆን የውጭ ሚዲያ ጋዜጠኞች ጉባኤውን እንዳይዘግቡ ተከልክለው ከበር ተመልሰዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘርጂዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። ክቡራትና ኩራን አድማጮች ከአሜሪካ ድምፅ መጽሔትን ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። እዚያው ደቡብ እንቆያለን ትንሽ የደቡብ ክልልን ቀጣይ አከላለልና እጣ ፈንታ በተመለከተ የተለያዩ አማራጮች የቀረቡበት ጥናት ውጤት ዛሬ በምሁራን ውይይት ተደርጎበታል። ደቡብ ክልል አንድ ሆኖ እንዲቀጥል ማድረግ የመጀመሪያና የተሻለ አማራጭ ተብሎ በጥናቱ ቀርበዋል። በጥናቱ በሁለተኛ አማራጭነት የቀረበው ደግሞ በምትኩ ከሁለት እስከ አምስት የሚደርሱ አዳዲስ ክልሎችን መፍጠር ነው። እስክንድር ፍሬው በዛሬው ውይይት ላይ ተሳታፊ የነበሩ ምሁራን የሰጡትን አስተያየት የያዘ ዘገባ ይዟል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ ዞኖች እየተነሱ ባሉ ጥያቄዎች ምክንያት የወደፊቱ ነገር ግልጽ አይደለም። የ21ዱ ዞኖች የሦስት ልዩ ወረዳዎችና የ209 ወረዳዎች ቀጣይ ጣፋንታ በንጥልጥል ላይ ነው። ከ22 ሚሊዮን በላይ የክልሉ ነዋሪዎችም ሂደቱን በትኩረት ይከታተላሉ። ከ21ዱ ዞኖች አስሩ የክልል እንሁን ጥያቄ ያቀረቡበት የዚህ የኢትዮጵያ ክፍል ፈተና ቀላል አይመስልም። የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደሂደን በሳይንሳዊ መንገድ አስጠናሁት ያለው የአከላለል ጥናት ይፋ የተደረገውም በዚህ ሁሉ መሃል ነው። ሀያ አባላትን ያካተተው የምሁራን አጥኚ ቡድን የክልሉን ነዋሪዎች ፍላጎትና ሌሎች ሁኔታዎችን ከግምት ያስገቡ ያላቸውን ሶስት አማራጮችን ያቀረበው። አንደኛውና የተሻለው አማራጭ ደቡብ ክልልን ባለበት በአንድነት ማስቀጠል ነው ብሏል። ይህ ካልሆነ ግን ሁለተኛው አማራጭ ከሁለት እስከ አምስት የሚደርሱና በርካታ ማዕከላት ያሏቸውን አዳዲስ ክልሎች መፍጠር መሆኑን አመልክቷል። ሦስተኛው አማራጭ ደግሞ የአገሪቱ የፖለቲካ ሁኔታ እስኪረጋጋ የክልል ጥያቄዎችን ማቆየት ነው። የጥናቱ ውጤት የቀረበላቸው ምሁራን ታዲያ ጥያቄዎችን ጠይቀዋል፣ የተለያዩ አስተያየቶችን ሰንዝረዋል። የክልሉ ገዢ ፓርቲ ደሂደን ፖለቲካዊ ውሳኔ በወሰነበት ሁኔታ የጥናቱ ፋይዳ ምን እንደሆነ የጠየቁት የኢዜማ መሪ ዶክተር ብርሃኑ ነጋ ናቸው። ድርጅቱ ሲዳማ ክልል መሆን አለባት ብሎ ይኸው በዚህ ሰሞኑ የተገባበት ቀውስ ውስጥ ገብተናል። ይሄ ጥናት ለፖሊሲ ግብዓት የሚሆን ከሆነ ምንም አይነት ውሳኔ ከመወሰኑ በፊት ጥናቱ ቢያንስ በድርጅት ውስጥ ወይም በኅብረተሰቡ ውስጥ ግንዛቤ እንዲያገኝ አድርጎ ከዛ በኋላ ውሳኔ መስጠት አንድ ነገር ነው። ውሳኔ ከተሰጠ በኋላ ያ ውሳኔ ደግሞ የአንድ ጊዜ ውሳኔ ሳይሆን በጣም ሰፊ ኢምፕሊኬሽን ያለው ውሳኔ ከተሰጠ በኋላ ሕዝብ ከተጋጨ በኋላ ሰው ብዙ ደም ከፈሰሰ በኋላ ብዙ ንብረት ከፈረሰ በኋላ አሁን ስለዚህ ጥናት እንወያይ ያላችሁ ነው። አንደኛ። ሁለተኛው ደግሞ ይህንን ጥናት ያጠኑት ሰዎች ጥናቱን ምሁራን ስብሰባ ላይ ሲያቀርቡ አሲዩም የሚደረገው ከዚህ ከምሁራን ስብሰባ የሚያገኙትን ሀሳቦች አካተው ዘን ጥናቱን የመጨረሻ እንትን ያደርጉታል፣ ራይት። ይሄ ከመሆኑ በፊት ግን ትላንትና ጋዜጣዊ መግለጫ ሰጥታችሁ ይህን ጥናት አድርገናል የጥናቱ ውጤት ይሄ ነው ብላችሁ ኦፊሻሊ ተናግራችኋል። ሶ ምንድን ነው የምናደረገው እዚህ? አት ሊስት የምናረገው ነገር አንድ የሆነ የሚጠቅመው ነገር አለ። ይህን ነገር ለማስተካከል ካል ዜን አክቲቭሊ እንሳተፍ። ይሄን ግን ንገሩን፣ ምንድን ነው የሚሆነው? የጥናት ቡድኑ ምክትል ሰብሳቢና የደሄደን የስራ አስፈጻሚ ኮሚቴ አባል ዶክተር ኤርጎጌ ተስፋዬ ለዚህ ጥያቄ ምን ላይ ሰጥተዋል። ዝም ብሎ ለማወያየት ያህል የምንወያይበት አይደለም። እንደዛ ታስቦ ከሆነ ምሁራኑ ተወያይተዋል ለማለትም አይደለም። ከዚህም የሚወሰድ ግብዓት አለ። የጥናቱን የራሱን አካሄድ ሄዶ ይዞ የመጣው ውጤት አለ። ነገር ግን የበለጠ ደግሞ የቀረበ ውሳኔ ለመወሰን ይሄ ውይይት ጠቃሚ ነው። ከዚህ የምንወስደው ግብዓት አለ ተብሎ ነው። የእስክንድር ዘገባ ሰፋ ያለ ነው። አመሰግናለሁ እስክንድርን። በነገው ምሽት ይቀጥላል ቀሪው። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አብራችሁን ቆዩ። የአማራ ክልል ምክር ቤት ለአራት ቀናት ሲያካሄድ የቆየውን ጉባኤ የክልሉን የጸጥታ ኃላፊና የዳኞችን ሹመት በማጽደቅ አጠናቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ምክር ቤቱ የተፈጠረውን የአመራር ክፍተት ለመሙላት ከቀናት በፊት የርዕሰ መስተዳደሩን ሹመት ያጸደቀ ሲሆን ዛሬ ደግሞ የሰላም ግንባታና ደህንነት ቢሮ ኃላፊ በነበሩትና በሰኔ 15ቱ ጥቃት እጃቸው አለበት ተብለው በተጠረጠሩት በብርጋዴል ጄኔራል አሳምነው ጽጌ ምትክ የአቶ አገኘውን ሹመት አጽድቋል። ከዚህ በተጨማሪ ለጠቅላይና ለከፍተኛ ፍርድ ቤቶች እንዲሁም የወረዳ ዳኞቹን ሹመት አጽድቋል። የምክር ቤቱ አባላት ከሰኔ 15ቱ ጥቃት ጋር በተያያዘ የምርመራ ሂደቱ ምን ላይ ደረሰ ለሚኒስትሩ ይፋ አልሆነም የሚሉና ሌሎች ጥያቄዎችን አንስተው ነበር። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ ለምክር ቤቱ አባላት ሲመልሱ የምርመራ ሂደቱ በክልሉ ፖሊስ የምርመራ አባላት እየተካሄደ እንደሆነ ተናግረዋል። ምርመራው ጊዜ የወሰደው አንድ ወር ከምናምን ይመስለኛል። ጉዳዩ ከተከሰተ ምናልባት የምርመራ ሙያን ትገነዘቡ ሰዎች ከተፈጸመው የወንጀል ድርጊት ጋራ በአንድ ወር ውስጥ ሁሉን ነገር አጣርቶ ለምክር ቤት በሚቀርብ መንገድ ሪፖርት ማቅረብ ከባድ ነው ሳይንቲፊክ የቴክኒክ ማስረጃ ይሰበሰባል እነዚህ እነዚህ ነገሮች ጊዜ ይወስዳሉ መያዝ የምንፈልጋቸው የሚጠረጠሩ ኃይሎች አሉ እነሱ ለመያዝ ከፍተኛ የሆነ ጥረት እያደረግን ነው ስለዚህ የምርመራው መዘግየት መዘግየት አልለውም ለእኔ አንድ ወር ነው ገና ነው ማስረጃዎችን እያሰባሰብን ነው ምናልባት በቅርብ በሚባል አንድ ድምዳሜ ላይ እንደርሳለን ያኔ ዝርዝር ሪፖርት ስለምናቀርብ ያንን በትዕግስት መጠበቁ አስፈላጊ ነው። የሚሆን ምርመራውን አስመልክቶ ተጠርጣሪን በመለየት ብላችሁ ያላችሁት መጀመሪያ አካባቢ ስንይዝ ወደ ሁለት መቶ አስራ ስምንት የሚሆኑ የምልሱ ልዩ ኃይል አባላት በተጠርጣሪነት ይዘን ነበረ። ከነዛ ውስጥ በተደረገው የማጣራት ሂደት መቶ አስራ ሶስቱን ለይተን ለቀናል። ወደ መቶ አምስት የሚሆኑት ደግሞ ለተጨማሪ ምርመራ አሁንም ምርመራው በመካሄድ ላይ ይገኛል። ለምርመራ አስቸጋሪ የሆነባቸውን ነገርም ኮሚሽነሩ ለምክር ቤቱ አባላት ሲገልጹ በተለይ በማህበራዊ ሚዲያ የአማራ ሕዝብን በጎጥ ለመከፋፈል የሚጥሩ ኃይሎች በብዛት መኖራቸው ነው ብለዋል። የአማራ ሕዝብ እርስ በርሱ እንዳይተማመን፣ በጎጥ እንዲከፋፈል የሚያደርግ አቅጣጫ የሚከተሉ የፌስቡክ ተጠቃሚ ወገኖችን ግን ብትመክሩልን። እግረ መንገዴን በዚህ ምርመራ ሂደት ውስጥ ከተለያየ አቅጣጫ ግፊቶችም አሉ። አንደኛው ግፊት አንዳንዱ የሚጠላው ሰው ሁሉ እንዲታሰር ይፈልጋል። አንዳንዱ ደግሞ የሚወደው ሰው ሁሉ ነጻ ሆኖለት እንዲፈታ ይፈልጋል። ይሄ ምርመራ ነጻ ጭንቅላት ተይዞ እንዲሰራ የበኩላችሁን እንድትሰሩና እንድታግዙን በዚህ አጋጣሚ ማሳሰብ እወዳለሁ። ምክር ቤቱ የተለያዩ ሹመቶችን ከማጽደቅ በተጨማሪ ለ2012 በጀት ዓመት 47.4 ቢሊየን ብር አጽድቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ኢትዮጵያ ውስጥ እየተፈጸመ ነው ያሉት ጅምላ እስራት ማሳደድና ማስፈራራት በአስቸኳይ እንዲቆም የመላ ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓን ጨምሮ ሰባት ፓርቲዎች ጠይቀዋል ደቡብ ኢትዮጵያ ውስጥ ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሐን ዜጎች ላይ ግድያ፣ ዝርፊያና ወከባ የፈጸሙ ወገኖች ሕግ ፊት ይቅረቡ ሲሉም ፓርቲዎቹ ጥሪ አሰምተዋል። መለስካቸው አማሃ ከአዲስ አበባ ተከታዩን ዘግቧል። ሰባቱ ፓርቲዎች ዛሬ ረፋዱ ላይ በመላ ኢትዮጵያ እንድነት ድርጅት ጽህፈት ቤት በጋራ ሆነው በሰጡት ጋዜጣዊ መግለጫ በአሁኑ ወቅት በመላ ኢትዮጵያ እየተስተዋሉ ናቸው ያሏቸው የሰብአዊና ዴሞክራሲያዊ መብቶች ረገጣ ከጊዜ ወደ ጊዜ እየተባባሰ እንደመጣ እምነታቸውን ይገልጻሉ እንዲያውም ኢህአዴግ ትናንት ይዞት የነበረው ሕገ ወጥ አካሄድ ያለቀቀው መቸም የማይለቀው መሆኑን እያረጋገጥን የመጣንበት ሂደትን ያሳያል ይላል ሰባቱ ፓርቲዎች በጋራ ያወጡት የጽሑፍ መግለጫ። ፓርቲዎቹ ለዚህ ክሳቸው እንደ ማስረጃ ያቀረቡት ከሳምንታት በፊት በባህር ዳርና በአዲስ አበባ ከተሞች በአማራ ክልል ከፍተኛ የመንግሥት ባለሥልጣናትና በከፍተኛ የጦር መኮንኖች ላይ የተፈጸመውን ግድያ ተከትሎ እየተፈጸመ ነው ያሉትን እርምጃ ነው። መግለጫውን በንባብ ያሰሙት የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚዳንት አቶ አብርሃም ጌጡ ናቸው። የሰኔ 15 ቀን 2011 ዓ.ም የአማራ ክልል ከፍተኛ ባለሥልጣናትን እና የፌዴራል መንግስቱ ከፍተኛ የጦር መኮንኖች ግድያን ተከትሎ እየተፈጸመ ያለው የጅምላ እስራት፣ ማሳደድ፣ ማስፈራራት በአስቸኳይ ቆሞ ህግና ስርዓትን የተከተለ አሰራር እንዲሰፍን እየጠየቅ የሟቾች ሁኔታ በገለልተኛ ወገን ተጣርቶ በማያሻማ መልኩ ለኢትዮጵያ ሕዝብና ለመላው የዓለም ሕዝብ ሊገለጽ ይገባዋል። በመላ አገሪቱ እየታሰሩ ያሉ የፓርቲ አመራሮችና አባላት ሰበብ እየተፈለገ የተወሰደው የእስር እርምጃ ከዚህ ቀደም የአሸባሪነት ታርጋ በመለጠፍ ከተወሰደው ጋር ተመሳሳይነት ያለው በመሆኑ ይህ ድርጊት ቆሞ ንጹሐን ዜጎች ከስርዓት ሊፈቱ ይገባል። የፓርቲዎቹ መግለጫ የሲዳማ ህዝብ የክልልነት ጥያቄ ሕጉን መሠረት ባደረገ ሁኔታ ተገቢ ምላሽ እንዲሰጠውም ይጠይቃል። ይሁንና ከዚህ ጥያቄ ጋር በተቆራኘ መልኩ ተፈጽሟል የተባለውን የወንጀል ድርጊት ፓርቲዎቹ አውግዘዋል። አቶ አብርሃም ጌቱ በሀገራችን ደቡብ ክልል ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሐን ዜጎች ላይ ግድያ፣ ዝርፊያ፣ ወከባ የሚፈጽሙ ቡድኖች ተጠያቂ እንዲሆኑና ለህግ ቀርበው የህግ የበላይነት እንዲረጋገጥ እንጠይቃለን። ህዝቡ የሚያነሳቸውን ጥያቄዎች በአፋጣኝ መብትና ግዴታን መሰረት ባደረገ መልኩ ምላሽ መስጠቱ ጉዳት የሌለው ትርፋማ ውጤት ይኖረዋል ብለን እናምናለን። በአዲስ አበባ ከተማ አስተዳደር ጉዳይ የተፈጠረውን ችግር እና ራሱን ባላደራ ምክር ቤት ብሎ ከሰየመው አካል ጋር ተያይዞ ተፈጽሟል ያሉትን የመብት ጥሰትም እንዲቆምም ፓርቲዎቹ ጠይቀዋል። የአዲስ አበባን ጉዳይ በተመለከተ የሚነሱ ሰጣ ገባዎች የተፈጠሩት የህግ ጥሰቶች ታርመው ባላደረው የሚያደርጋቸውን ሰላማዊ እንቅስቃሴዎች በተገቢ መንገድ የሚስተናገዱ ሆነው በአባላቱና በደጋፊዎቹ ላይ የሚደረገውን ማዋከብ መቆም እንዳለበት እየገለጸ ክቡር ጠቅላይ ሚኒስትሩ ሳናጣራና ስርም አስረንም ማስረጃ አንፈልግም ባሉት መሰረት ማንኛውም ሰው በተናገረው ልክ የተለየ ሀሳብ ዞ በመምጣቱ ሊታሰርም ሆነ ሌላ ጫና ሊደርስበት አይገባል። በዚህ መሰረት መንግስት የዜጎችን የሀሳብ ነፃነት እንዲያከብር እንጠይቃለን። በገዢው ግንባር ኢህአዴግ መስራች አባላት መካከል ማለትም በህዋትና በአዴፓ መካከል ያለውን አለመግባባትም ተቃዋሚ ፓርቲዎቹን ያሳሰበ ጉዳይ መሆኑን የጽሑፍ መግለጫው ያመለክታል። መግለጫው ሁለቱን የግንባሩን አባላት ለይቶ በስም ባይገልጽም ልዩነቶቻቸውን በፓርቲዎች ምክር ቤት እንዲያቀርቡ በመጠየቁ ይህንኑ የሚያስረዳ ይመስላል። መግለጫውን ዛሬ በጋራ የሰጡት የመላ ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ሕዝብ አብዮታዊ ፓርቲ፣ የኢትዮጵያ ዴሞክራቲክ ኅብረት፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የኦሮሞ ነጻነት ንቅናቄ ፓርቲ፣ የአፋር ሕዝብ ነጻነት ፓርቲ እና የአፋር ሕዝብ ፍትሐዊ ዴሞክራሲያዊ ፓርቲ እንደሆኑ መግለጫው ይዘረዝራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው። የስርጭቱ ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ አልሳንቶስ፣ የዌብ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው እያስተናገድናችሁ ያለ ነው። ሰሎሞን አባተና ቆንጅ ይታየናል። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ ስርጭታችን ነው ይቀጥላል። አሁን ሙዚቃ እንጋብዛችሁ። እዚህ ጋር የዋና አዘጋጇ ግብዣ ነው። ጥሎብኝ በራሄል ጌቱ።

ግሩም ምርጫ ነው። እናመሰግናለን ጋባናልከኝ። አዲስ ነች ራሄል ጌቱ። ግሩም ድምፅ አላት። ጥሩ ጥሩ ዘፈኖች አሏት። ክቡራትና ክቡራን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁ ስርጭት ይቀጥላል። በፌስቡክም በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ላይ በአሃዱ ራዲዮ 94 ነጥብ 3 ላይም እንገኛለን። ወደ ተከታዩ ዘገባ እናልፋለን። ወደ ሁርሶ እንዘልቃለን። ኢትዮጵያና ዩናይትድ ስቴትስ በምስራቅ ኢትዮጵያ ሁርሶ ወታደራዊ ማሰልጠኛ የጋራ ወታደራዊ ልምምድ እያካሄዱ መሆናቸው ታውቋል። ልምምዱ ለ16 ቀናት የሚቆይና ወታደራዊ ሕክምናንም ያካተተ የሁለቱ ሀገሮች ጥምር ልምምድ አካል ነው ተብሏል። ዓላማውም በሶማሊያ የአፍሪካ ሕብረት ሰላም አስከባሪ ጦርን አሚሶምን ለማጠናከር እንደሆነ ተገልጿል። አዲስ ቸኮል ዝርዝሩን ይዟል። ሐምሌ ስምንት ሁርሶ በተካሄደው የወታደራዊ ልምምዱ የመክፈቻ ቀን የተገኙት በአፍሪካ የአሜሪካ ወታደራዊ ኃይል አዛዥ ሜጀር ጄኔራል ክላውድ ጂር በሰላም ማስከበሩ የዳበረ ልምድ ካላት ኢትዮጵያ ጋር የሚካሄደው ልምምድ ለሁለቱ ሀገራት እና ለሌሎች አጋሮች ጠቃሚ ነው ብለዋል። ይህ ልምምድ የግዙፍ ስልጠና አንዱ አካል ነው። አዲስ አበባ ውስጥ ወታደራዊ አዛዦች የሚሳተፉበት የኮማንድ ፖስት ልምምድን ያካትታል። የሕክምና ዝግጁነት ሥልጠናንም ያካትታል። የእንስሳት ሕክምና ሥልጠናና ልምምድንም ያካትታል። ዓመታትን የሚፈጁ ሥልጠናዎች ተቀናጅተው የሚሰጡበት ልምምድ ነው። እዚህ ኢትዮጵያና አሜሪካ ከሚያካሂዱት የሁለትዮሽ ሥልጠና ባሻገር የአሜሪካ ወታደራዊ ልምምድ ወይም ጀስቲፋይድ አኮርድ 19 ተብሎ የሚጠራው ልምምድ አካል የሆኑ ሌሎች አገሮችም ተሳታፊ ናቸው። ብሩንዲ፣ ጅቡቲ፣ ዩጋንዳ፣ ሶማሊያ እንዲሁም ሌሎች ስድስት አገሮች አሉበት። እነርሱም ዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይ፣ ኔዘርላንድስ፣ ብራዚልና ጣሊያን ናቸው። በተጨማሪም ከዓለም አቀፍ ተቋማት በተለይ የተባበሩት መንግሥታት ድርጅት፣ የአፍሪካ ኅብረት፣ የዩናይትድ ስቴትስ ተራድኦ ድርጅት ወይም በምሕፃር ዩኤስኤ አይዲ የአሜሪካ የሰላም ኢንስቲትዩትና ዓለም አቀፍ የቀይ መስቀል ኮሚቴም ተሳታፊ ናቸው። በውርሶ ማሰልጠኛ ትምህርት ቤት በስልጠናው የተደረገው ዝግጅት አሜሪካውያኑን ያስደነቀ መሆኑን የገለጹት ደግሞ በሰላም ማስከበር ማዕከል የሎጂስቲክስ ስምሪት ድጋፍ መምሪያ ኃላፊ የሆኑት ብርጋዴር ጄኔራል ከበደ ረጋሳ ናቸው። እኛ ደግሞ ከዚህ መደበኛ ሆነን ጥሩ ስራ እየሰራን በሪጅኑም በአህጉሩም ጥሩ ታሪክና ስም እና ዝና ቢኖረንም በጋራ በምንሰራቸው ወታደራዊ ልምምዶች ሁሉ በጋራ ለመስራት ከእኛም የሚወስዱት ልምድ ይኖራቸዋል። እኛም ከነሱ የምንወስደው ልምድ ይኖራል። ለምሳሌ በሰላም ማስከበር ግዳጅ ላይ እነሱ ብዙ ሀገሮች ወደ ሰላም ማስከበር ግዳጅ እንዲሄዱ ይደግፏቸዋል፣ ያሰለጥኗቸዋል፣ ትምህርት ቤቶቹን ይገነቡላቸዋል። ለእኛ ግን ወደዚህ አቅጣጫ የሚወስድን በተለይ የተለያዩ የጦር መሳሪያዎችን የተለያዩ የመለማመጃ ማቴሪያሎችን፣ ቦታዎችን በማዘጋጀት አስተማሪዎችን በማምጣት እኛም አስተማሪዎችን በመላክ በጋራ ለመሰልጠን ትልቅ ትልቅ አስተዋጽኦ ይኖረዋል ብለን እናስባለን። የውርሶ ወታደራዊ ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ሚልኬስ አረጋሳ በበኩላቸው እንዲህ ይላሉ። እንዲህ እንደዚህ አይነት አሜሪካን ጦር ጋር የጋራ ልምምድና ስልጠና ማካሄድ ማለት በዚህ ትምህርት ቤት በእውነቱ ከሆነ ተቋሙ ሲወስን እጅግ በጣም አስፈላጊ ነው። ከግዳጃችን ጋር ተያይዞ በተለይ ደግሞ ከአሚሶም ግዳጃችን ጋር የተያያዘ በተግባር ልምምዱ የበለጠ ግዳጃችንን ስንፈጽም ምንድን ነው የሚያጋጥሙ በተግባር ሲሰማራ ጦሩ የሚያጋጥሙ ነገር ምንድን ነው የምለው እንደዚህ አይነት ዓለም አቀፍ ልምድ ካለው የሰለጠነ ሰራዊት ጋር የጋራ ልምምድ ማድረግ ማለት ቀጣይ የተሻለ ለግዳጅ አፈጻጸማችን ሊረዱን የሚችሉ ልምድ የምናገኝበት ስለሆነ በከፍተኛ ደረጃ ተዘጋጅተንበት የጋራ ልምምዱን የምንፈጽምበት ሁኔታ ያለመሆኑ ነው። በእኛ ትምህርት ቤት እናስበው። ጀስቲፋይድ አኮርድ 2019 በሚል ስያሜ አሜሪካ እያካሄደች ያለችው ወታደራዊ ልምምድ ከሐምሌ 8 እስከ ሐምሌ 24 2011 ዓ ም በኢትዮጵያ የሚካሄድ ሲሆን በስልጠናውም ከ1100 በላይ ወታደራዊ ኃይሎችና የመንግስት አካላት ይሳተፉበታል። ዋና ዓላማውም በሶማሊያ የአፍሪካ ህብረት ሰላም አስከባሪ ኃይልን ወይም አሚሶምን አቅም ለመገንባት ነው ተብሏል። ወታደራዊ ልምምዱ ከሁለት ዓመት በፊትም ተካሂዶ የነበረ ሲሆን በዘንድሮ ልምምድ ተሳታፊ የሆኑ የሌላ ሀገር ወታደሮች ልምምዱ እንዳለቀ ወደ የሀገራቸው እንደሚሄዱ ከአሜሪካ ኤምባሲ ያገኘነው ዘገባ ያመለክታል። ስልጠናው ከወታደራዊ አቅም ግንባታነቱ ባሻገር ስድስት ሚሊዮን ዶላር የውጭ ምንዛሪ ለሀገሪቱ እንደሚያስገኝም ጭምር ተዘግቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ፣ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ባሌ ነው አሁን የምንሸጋገረው። በሶማሌ ክልል ተከስቶ የነበረውን የጸጥታ ችግር ተከትሎ ተፈናቅለው በባሌ ዞን የሰፈሩ ወደ ቀያቸው መመለስ ቢፈልጉም አለመቻላቸውን እየተናገሩ ናቸው። በዞኑ ከመቶ ሃያ ሺህ በላይ ተፈናቃዮች መስፈራቸውን የገለጸው የባሌ ዞን አደጋ መከላከል ጽሕፈት ቤት ወደ ቀያቸው የሚመለሱበትን መንገድ ለማመቻቸት ከሁሉም አካሎች ጋር ውይይት እየተደረገ መሆኑን አስታውቋል። ሙክታር ጀማል ተጨማሪ አለው። በኦሮሚያ ብሔራዊ ክልላዊ መንግሥትና ሶማሌ ክልል ተከስቶ የነበረው የሰላም አለመኖር ተከትሎ ከአዋሳኝ አካባቢዎች የተፈናቀሉ ሰዎች እስካሁን ወደ ንብረታችንና ቀያችን አልተመለስንም ባለንበትም ኑሯችን እየተመቻቸልን አይደለም ሲሉ ተናግረዋል። በክልሉ በባሌ ዞን ከሰባት ያላነሱ የተለያዩ ወረዳዎች ውስጥ የሚኖሩ ተፈናቃዮች ንብረታቸውን በአጠቃላይ እርግፍ አድርገው እንደወጡ አለመመለሳቸውንና ለችግርም መጋለጣቸውን ነው በራይቱ ወረዳ ያነጋገርኳቸው አቶ መሐመድ በራርቲም ነው የሚገልጹት። አባ ወረዳ ቶኮ ከዴብ የለን እንጅሉ ካልቴ ዋን ስላ ጠበኛ በካሰን የሚውላቡ ቃኔ ሰን ሁንደ ቀመጤ ረጅ ደ ንዲበይሳ አንድም አባወራ የተመለሰ የለም። መሬታችንን ኩሪያችንን ንብረታችንን በሙሉ ጥለን የመጣ ነው። እኛ እንኖርበት የነበረው አካባቢ ዕጣንን ጨምሮ የተለያዩ የተፈጥሮ ሀብት ያለው አካባቢ በመሆኑ ሆን ተብሎን የተገፋ ነው። መንግስት አስፈላጊውን ድጋፍ አድርጎልን ደህንነታችንን አስከብሮ ወደ ቦታችን እንዲመልሰንም ነው። እኛም የምንፈልገው ካልቴ ነኤለክ ንረኑ ሁለኒ ተፈናቃዮቹ በባሌ ዞን ራይቱ፣ ሰዌና፣ መደወላቡ በራቅ በርበሬና ሌሎች ወረዳዎች ውስጥ በስፋት የሰፈሩ ሲሆን አሁንም አልፎ አልፎ የጸጥታ ችግሮች እንዳሉ ነው የተናገሩት። ካሉበት ሰንብቶ መቆየትም እንዳይቻል ከፍተኛ የማህበራዊ ድጋፍ ችግሮች እንዳለባቸው ተናግረዋል። ተፈናቃዮችን በተለያዩ ጉዳዮች ለመደገፍ ሲንቀሳቀሱ ከነበሩ የባሌ ዞን ወጣቶች ውስጥ አንዱ ወጣት ነስረዲን አደም በአካባቢው አለ የሚላቸውን ችግሮች ለአሜሪካ ድምጽ ተናግረዋል። አመጣዊ ቃቸን ፋዮ ፍደንዳው ዳዌ ሰረር ፋዮ ፍደኔ ኡመታ ራይቱ ራ ቢሻን ቦቴ ዳን ትጌታ ቱሬ። ለምሳሌ ዳዌ ሰረርንና ዳዌ ቃቸንን ከወሰድን ከራይቱ ነው። በቦቴ ውሃ እየጫን የምናደርስላቸው ዳሞሌ የሚባል መሬት ጉራ ዳሞሌ ወረዳ ውስጥ ከፍተኛ ችግር ውስጥ ነው ሰፋሪዎቹ የሚገኙት። ጂብሪ እንደዚያውም የተለያዩ ቦታዎች አሉ። እነዚህ ሰዎች ከፍተኛ ችግር ውስጥ ነው ያሉት። የመጠጥ ውሃም ሆነ ምግብ ለማግኘትም ይቸገራሉ። በርቀት ላይ ያሉ ሰዎች ከመሆናቸው አንጻር ማንም ስለነሱ ተዝ የሚለው ሰው የለም ማለት ይቻላል። ናምኒ ተኩኮ መንቀቡ የቱ ንደንደመ ሞታ ካን ሚንፋ ሰቱ ሞታ ገርዳ ከሪሞት ካን ለፈፋ ጎቲ ለፈላል ለመኔ ተፈናቃዮችን ወደ ተረጋጋ ህይወታቸው ለመመለስ እየተሰራ ያለ ስራ መኖሩን ነው የባሌ ዞን አደጋ መከላከልና ዝግጁነት ጽህፈት ቤት የሚገልጸው። የጽህፈት ቤቱ የአደጋ ተጋላጭነትን መቀነስና ማስጠንቀቂያ ባለሙያና የጽህፈት ቤቱ ተወካይ አቶ ግርማ ነገዎ እንደተናገሩት ተፈናቃዮች በሰላም ወደ ቦታቸው ተመልሰው ከጎረቤቶቻቸው ጋር እንዲኖሩ እየተሰራ መሆኑንም ተናግረዋል። ከሁለቱም ወገን ሰፊ ውይይት ሲካሄድ እንደቆየ የተናገሩት አቶ ግርማ ይህም በቅርብ ተጠናቆ ገቢራዊ ይሆናል ሲሉ ተናግረዋል። ጃልቀበረት ናኖ ኩመ ዲበ ቶኮ ኩመ ሶዶሚ ቶርባ ቱረኒ ኦልሞስት አማ እሞ ናኖ ኩመ ዲበ ቶኮ ፊ ኩመ ዲዳማቲስ ገዲ ሲቀኒራ ቹ እንደ ባሌ ዞን ተፈናቃዮች መጀመሪያ ከ አንድ መቶ ሰላሳ ሺህ በላይ ነበሩ። አሁን በሂደት እየቀነሱና ቦታ እያስያዝናቸው መተን ወደ መቶ ሀያ ሺህ የሚሆኑ ተፈናቃዮች ቀርተዋል። የቀሩትንም ወደ ቀያቸውና ንብረታቸው የሚመለሱበትን መንገድ ለማመቻቸት እየተሠራ ይገኛል። በሶማሌ ክልል ድንበር ላይ የሚገኙ ነዋሪዎችን የሚመለሱበትን መንገድ ተወያይተን ተነጋግረንበታል። በተለያዩ ከተሞች ሰፍረው የሚገኙ ሰዎችን በተመለከተ ባለው አቅም ቤት ተሰርቶ የከተማ ኑሮ እንዲጀምሩም ተደርጓል። ጃረሙ ባት በባሌ ዞን የሚገኙ ተፈናቃዮች ከፍተኛ የመጠጥ ውሃ ችግር እንደሚያጋጥማቸውም ጭምር ከዚህ ቀደም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያወጣውን መግለጫ የአሜሪካ ድምፅ መዘገቡ ይታወሳል። በዞኑ የሚገኙ ተፈናቃዮች ከተለያዩ የሶማሌ ክልል ከተሞች በግጭቱ ምክንያት ሸሽተው የተመለሱና በድንበር ላይ በጸጥታ ጉዳይ ወደ ኋላ እያፈገፈጉ ተፈናቃዮች መኖራቸውን ነው ዞኑ የሚገልጸው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። አመሰግናለሁ ሙክታር ለዘገባው። ሦስት ሰዓት ከአርባ ሁለት ደቂቃ ሆኗል። አዲስ አበባ ላይ ወደ ተከታዩ ቅንብር እናልፋለን። ባህልና ማኅበረሰብ አረብ ታሪካዊው የጀጎል ግንብ በሕገ ወጥ የቤቶች ግንባታና የመኪና እጥበት ምክንያት ሕልውናው ለአደጋ ተጋልጦብኛል ሲል የሀረሪ ክልል አስተዳደር አቤቱታ አሰማ። በዩኔስኮ ቅርስነት የተመዘገበው ጀጎል ጉዳይ የዛሬው የባህልና ማህበረሰብ ቅንብር አንዱ ትኩረት ነው። የባህልና ቱሪዝም ሚኒስትሯ በተገኙበት የፈረንሳዊው ገጣሚ የአርተር ራምቦ ቤት ታድሶ መመረቁን ጨምሮ የድሬዳዋው ዘጋቢያችን አዲስ ቸኮል ተከታዩን አጠናቅረዋል። አቶ አዩብ አብዱላሂ ሀረሪ ክልል ያሏትን የቱሪስት መስህቦች በመዘርዘር ይጀምራሉ። ሰዎች ሀረር ሲመጡ ያው የሚመርጧቸው ነገሮች አሏቸው በብዛት ቋሚ ቅርስ የምንላቸው አሉ በዩኔስኮ የተመዘገበው የጆጎል አጥር ግንብ አለ ባህላዊ ቤቶች አሉ ቀጫጭን መንገዶች አሉ እነዚህ ጆጎል ውስጥ ደግሞ ሰማኒያ ሁለት እድሜ ጠገብ መስጊዶች አሉ ሶስት መቶ ሰላሳ ስምንት የሚሆነው አድባራትም አሉ ሁለተኛው ተንቀሳቃሽ ቅርስ የምንላቸው ናቸው ተንቀሳቃሽ ቅርሶቻችን በሙሉ በአራት ሙዚየሞች በአሁኑ ወቅት ይጠቃለላሉ። አዳዲስ ሁለት የተከፈቱ ሙዚየሞች አሉ። በአጠቃላይ ስድስት ሙዚየሞች አሉም ማለት ነው። እነኚህ ሁሉ የቱሪስት መስህቦች ናቸው። በተለይ ደግሞ ራምቦ ሀውስ የሚባለው አውሮፓውያን የሚያዘው ትሩት ሙዚየም ነው ማለት ነው። ሌላው የማይዳሰሱ ቅርሶች የምንላቸው ናቸው። ሶስተኛ ደረጃ ላይ የሚታዩት እነሱ የሀረሪ ባህል ናቸው። ባህላዊ አኗኗር አለ። ባህላዊ ህግ አለን። አለባበስ አለ፣ አበላል አለ፣ ቋንቋ አለ፣ ዘፈኖቹ፣ ጭፈራዎቹ አሉ። ሌላው በዓላት ናቸው። በጣም ቱሪስቶች አሁን እየወደዷቸው ያመጡት አሹራና ሸዋሊ በሚባሉ ሁለት በዓላት አሉን። ዩኒክ፣ የሀረሪዎች ብቸኛ የሆኑ ማለት ነው ሌላው የገጠር ቱሪዝም ነው። እስከ ዛሬ እንደተፈጠሩ ያሉ የገጠር ከተሞች ያሉን እዛም ይጎበኛሉ። ሌላውና ትልቁ ደግሞ የጅብ ትርኢት ነው። የጅብ ትርኢት ደግሞ በጣም ቱሪስቶችን የሚስብ እና በአሁኑ ወቅት በሁለት ቦታ ላይ ሀረር ውስጥ የሚታዩ ናቸው። አሁን በአዲሱ የተጨመረው የውጭ ሲት ትርኢት እነኚህም መስህቦች ከማጠናከር አንጻር እያከናወናቸው ስላሉ ተግባራትም የሚሉት አላቸው። በትክክል በተለይ አደጋ ላይ እየወደቁ ያሉት በተለይም ባህላዊ ቤቶችና የጅጎል ግንብ ነው። እነኚህም በተመለከተ በየአመቱ ለምሳሌ ባህላዊ ቤቶችና በውስጡ የሚኖሩ ሰዎች አቅም ከሌላቸው መንግስት ሀያ ቤቶችን በየአመቱ ባጀት እያያዘ ይጠግናል። እንደገና በተለያዩ የውጭ ሀገር ተቋማት መሆኑ ሀገር ውስጥ ያሉት በጎ አድራጎች ፕሮፖዛል እየቀረጽን በርካታ የድሮ መንግስታት ቤቶች እየታደሱ ናቸው። ለምሳሌ የአጼ የኃይለሥላሴ ደጃች ተፈሪ ይባሉ በነበርበት ጊዜ ያለው ቤት ታድሰዋል። በአሜሪካን ኢምባሲ ማለት ነው። ሸሪያ ፍርድ ቤት የሚባለው በፈረንሳይ ኢምባሲ ታድሰዋል። እንዲህ እንዲህ እያለ ህጻወቱ በዚህ መልክ በእኛ በኩል በሚደረጉ ጥረቶች እየታደሱ ናቸው። ሌላው ደግሞ ጆጎል ግንብ ሲፈርስ ደግሞ በዚሁ መልክ እያደስ ነው እንገኛለን። በሀረር ከተማ የሚገኘው የመካከለኛው ዘመን ፈረንሳዊ ገጣሚ አርተር ራምቦ ቤትም በቅርቡ የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው በተገኙበት እድሳ ተደርጎለት ነበር። ራምቦ ቤት ውስጥ ምንድነው ከፈረንሳዊ ኤምባሲ ጋር ተባብረን የሰራ ነው። አንድ ሞዴል ሀውስ ሰራል። ያ ሞዴል ሀውስ ጌስት ሀውስ ነው እንግዶች ማረፊያእንግዳ መቀበያ ቤት ያንን ቤት ሁሉንም ነገር በእደ ጥበባት ስራ ሎካል በእንጨት ስራ የተሰራ ነው። ፍራሾቹም በአካባቢው የተሰሩ ናቸው። በጥጥ መጋረጃው በእንጨትና በሽመና ስራዎች ያጌጡ ናቸው። መብራቶቹ ራሳቸው በሸክላና በስፌት ያጌጡ ናቸው። የሀረር ምርቶች በጠቅላላ ዘይበት ውስጥ በሽያጭ ይቀመጡበታል። ና ይሄ የምናስፋፋው ሌላውም ስራ የሚያገኝ በወጣቶች ሰልጥነው ስራ የሚያገኙበት ሁኔታ ለመፍጠር በጋራ የሰራ ነውና። ይሄ ትልቅ ትልቅ ልምድ ያገኘንበት ነው። ከዚህ ቤት በተገኘው ልምድ ሌሎች ገስሀው ሰዎቻችንን በሙሉ ስናሰራ ወጣቶቹ በኢደ ጥበብ ስራ የሰለጠኑቱ በልኝ ቤቶች በሚያቀርቡት የኢደ ጥበብ ውጤቶች ብዙ ስራ አጦች ስራ ያገኙበታል ብለን አስበን እየሰራ ያለ ነው። ሆኖም ዘርፉ አሁን የተጋረጠበት አደጋ አለ ይላሉ በለውጡ ምክንያት ትንሽ የመቀዛቀዝ ሁኔታዎች ታይተው ነበረ። አሁን ወደ ነበረበት እየተመለሰ ነው ያለው። ነገር ግን ቱሪስት የሚያዘወትራቸው ቦታዎች ላይ አንዳንድ አደጋዎች እየደረሱ ናቸው። ለምሳሌ የጀጎል ግንብ አጥሩ ስር በውጭ በኩል ጉድጓድ እየተቆፈረ ውሃ እያወጡ መኪና ማቀቢያ ይሰሩ ናቸው። ይሄ ለጀጎሉ ግንብ ከፍተኛ አደጋ ነው። ብዝም ብዝም ያካት ነው። ለሚመለከተው አካላት በሙሉ አስታውቀን እርምጃም ተወስዶ ለማጥራት አይቻልም እና ይሄ ትልቅ አደጋ የሆነ ከፊታችን የተጋራ አንደኛ ለጀጎሉ ግንብ ግንባታ ሊያፈርስ ይችላል። ሁለተኛ እዛ አካባቢ ቆሻሻ ነው የሚያርጉት። እጥበት ነው፣ እጥበት ቆሻሻ ነው የሚፈጥረው ያ ደግሞ ቱሪስቶች በእግር የሚሄዱበት አካባቢ በጣም አጸያፊ አድርገዋል። እና ይሄ ትልቁ ትልቁና ዋናው ችግር ነው። ሁለተኛው ደግሞ ጆጎን ውስጥ ያሉ ኦፕን ስፔሶች ክፍት ቦታ በጠቅላላ ግንባታ ተፈጽሞባቸዋል። የአለምንም ፍቃድ ህገወጥ ግንባታ እየተሰራ ነው ማለት ነው። ይሄ ደግሞ አንደኛ እነዚህ ቤቶች ሲሰሩ ሽንት ቤት የላቸው የሚጸዳዱት መንገድ ላይ ነው። ጆጎን እየተግማማች ነው። ይሄ ነው ከፍተኛ ስጋት ሆኖ በየቀኑ ይጸዳል ያው ነው በየቀኑ ይጸዳል ያው ነው እና ከአቅም በላይ የሆነ ሰፈራ ተካሂዶበታል። ይሄ ትልቅ ችግር ሆኖ ነው ያለው። በአሁኑ ወቅት ሌላው የሀረር ሴላት ፓርክ የምንለው አለ። ሀረማያ ዩኒቨርሲቲ ከመዘጋጃ ቤት ተባብሮ የሰራው ነው። በፈርጎ የምንለው አለ። ጥብቅ ጥብቅ ስፍራ ጆጎድንና ከሌላ አካባቢዎች የሚለይ ስፍራ ማለት ነው። እዛ ስፍራ ላይ ግንባታ መካሄድ የለበትም። አሁን ግንባታዎች የተፈጸሙበት ነው ያለምንም ፍቃድ። ይሄ እርሻ ሴላት ፓርክ የተባለው ከአለማያ ዩኒቨርሲቲ የተሰራው ደግሞ የመጀመሪያው የኢኮሎጂ ፓርክ በኢትዮጵያ ውስጥ ነው ብሎ ነው ያሰየመው። ያ ፓርክ አሁን አደጋ ላይ ነው፣ ግለሰቦች ይዘውት ማንም ድርሻ አይልም እና ለተሰራለት አላማ እየዋለ አይደለም። ምን ቢደረግ ይሻላል? ያተዋየው የመጨረሻ መልእክት ነው። ለቅስም ጥበቃና ለባህል እና ቱሪዝም ሚኒስቴር ሁሉ አስታውቀናል። ለክልሉ ፕሬዝዳንት ጽህፈት ቤትም በተጋጋሚ ጽፈናል። ለክልሉ ፖሊስ ኮሚሽን ያጻፍ ነላቸው አሁን ከተቀስኳቸው አካላት ለሁሉም ጽፈናል ማለት ነው እና አሁን ምናልባት የክልሉ ምክር ቤት በቅርብ ጊዜ ይሰበስባል። ከዛ በኋላ የመጀመሪያ ስራቸው የሚያደርጉት ይመስለኛል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ። አመሰግናለሁ አዲስ ለዘገባው። እንግዲህ ውቢት ሀረር በዓለም ተደናቂ የሆነችው በእስልምና እምነት ደግሞ በተለይ አራተኛዋ ቅዱስ ከተማ ተብላ የምትታወቀው የተሻለ ጥበቃና እንክብካቤ ይደረግላታል የሚል እምነት አሳድረን ወደ ተከታዩ ቅንብር እንለፍ። የተፈጥሮ አካባቢ ሳይንስና ሕይወት ኬንያ በንፋስ ኃይል የኤሌክትሪክ ኤነርጂ የሚያመነጭ ፕሮጀክት ሰሞኑን ከፍታለች። ገልሞ ዳዊት ተጨማሪ አለው። በአፍሪካ ትልቁ የሆነውና ከ770 ሚሊዮን ዶላር በላይ ውጪ የወጣበት የኬንያው ቱርካና ሐይቅ የንፋስ ኃይል የኤሌክትሪክ ኃይል ማመንጫ ተመረቀ። ከኬንያ መዲና ናይሮቢ 600 ኪሎ ሜትር ርቀት ላይ የተገነባው ይህ ፕሮጀክት 368 የንፋስ ተርባይኖች የቆሙለት ሲሆን በአንዴ እስከ 310 ሜጋዋት የማመንጨት አቅም እንዳለውም ተነግረዋል። ፕሮጀክቱን መርቀው የከፈቱት የኬንያው ፕሬዝዳንት ኡሁሩ ኬንያታ ሀገራቸው ታዳሽ ኃይል ምንጭ መጠቀሟ ለአካባቢ ጥበቃ ጉልህ ሚና አለው ብለዋል። ኬንያ የታዳሽ ኃይል ምንጭ ዘዴን በመጠቀም በትክክለኛ መንገድ መሆኗንና ዓለም አቀፍ መሪ መሆኗን ማሳወቅ እንፈልጋለን። ይህም የሀገራችን መልካዓ ምድር ተጠብቆ ለትውልድ እንዲተላለፍ ለአካባቢ ጥበቃ አዎንታዊ የሆነ አስተዋጽኦ ከማበርከት በተጨማሪም ሀገሪቷ በኢነርጂ ራሷን እንድትችል የኃይል አቅርቦታችንም አስተማማኝ እንዲሆን ያግዛል። ፕሬዚዳንት ኬንያታ በጋሪሳ ግዛት በቅርቡ ተገንብቶ ከፀሐይ ኃይል የኤሌክትሪክ ኃይል ማመንጫ የተጀመረውን ፕሮጀክት ጠቅሰው አሁንም ሌሎች የታዳሽ ኃይል ማመንጫ ፕሮጀክቶች ተግባር ላይ ይውላሉ ብለዋል። ቅዳሜ ዕለት የተመረቀው የቱርካና የንፋስ ኃይል ኤሌክትሪክ ማመንጫ በአፍሪካና በአውሮፓ ኩባንያዎች የተገነባ ሲሆን የኬንያ መንግስት የፕሮጀክቱን ኃይል አቅርቦት ለ20 ዓመታት ለመግዛት ከስምምነት ደርሷል። ኬንያታም በፕሮጀክቱ ምረቃቀን ሲናገሩ መንግስታቸው ባለሀብቶች በኃይል አቅርቦት ዘርፍ እንዲሰማሩ ድጋፍ ያደርጋል ብለዋል። ፕሮጀክቱ የተገነባበት የማርሳቢት ግዛት አስተዳዳሪ መሐመድ አሊ በበኩላቸው ማርሳቢት የታዳሽ የኃይል ምንጭ ፕሮጀክቶች ቢሰሩባት አቅም እንዳላት ጠቅሰው የኬንያ ማዕከላዊ መንግስት የአካባቢው ህብረተሰብ ከኃይል ማመንጫ ፕሮጀክቱ ተጠቃሚ ይሆን ዘንድ ጠይቀዋል። ፕሬዚዳንት ኬንያታም ሲመልሱ መንግስታቸው ለአካባቢው ህብረተሰብ መሠረተ ልማት ለማሟላት የኃይል አቅርቦት ወሳኝ መሆኑን ጠቅሰው የአካባቢው ህብረተሰብ ከፕሮጀክቱ ተጠቃሚ ይሆን ዘንድ መንግስታቸው ይከታተላል ብለዋል። ቅዳሜ ዕለት የተመረቀው የቱርካና የንፋስ ኃይል ኤሌክትሪክ ማመንጫ ፕሮጀክት በኬንያ ያለውን የኤሌክትሪክ ኃይል አቅርቦት ዋጋን በ13 በመቶ ይቀንሳልን ተብለዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ወደ ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ዘገባ እንሸጋገር። አፖሎ 11 ትናንት መሬት ላይ አረፈች። የአንድ ሙሉ ቀን የጨረቃ ቆይታዋን የአንድ ሳምንት የሕዋ ዋናዋን አጠናቃ ሰሜን ፓሲፊክ ላይ አረፈችና እነሆ ሐምሳ ዓመት አለፈ። ሀብታሙ ስዩም አጠር ያለች ቅንብራለችው። That's one small step for man. ከ50 ዓመታት በፊት በሰው ልጆች የጠፈር ምርምር ታሪክ ከፍተኛ ቦታ የተሰጠው ሁነት ተመዘግበ። ከምድር 238858 ማይል ርቃ የምትገኘውን ጨረቃን የሰው ልጅ ረገጠ። ይህ እንዲሆን ያስቻለው አፖሎ የተባለ የአሜሪካ ጠፈር ምርምር መርሃ ግብር ነው። መርሃ ግብሩ 400 ሺህ ሰራተኞችን በቀጥታም ሆነ በተዘዋዋሪ አሳትፏል። በሰው ልጆች ታሪክ ጨረቃን በመርገጥ የመጀመሪያ የሆኑት ሰው ኒል አርምስትሮንግ የበቀዝቃዛው ጦርነት የጊዜ ቀጠና የተመዘገበው ስኬት የተቀናቃኝ ሀገራት ሰላማዊ ፍልሚያ ውጤት መሆኑን ጠቀስ አድርገው ነበረ። በዩኤስ አሜሪካና በሶቪየት ኅብረት መካከል የነበረው ፉክክር ሰላማዊና ታላቅ ነበረ። እጅግ የበረታ ውድድርም ነበር፣ ሳይንስ ትምህርትና አሰሳን በተመለከተ ሁለቱ ወገኖች የላቀውን መንገድ እንዲወስዱ ረድቷቸዋል። የኋላ የኋላም በሁለት ባላንጣ ሀገራት መካከል ትብብርን መፍጠሪያ ብልሃት ሆነዋል ነው ያሉት። ኒል አርምስትሮንግና በዝ አልድሪን ጨረቃን በሚረግጡበት ወቅት በዓለም ላይ የሚኖሩ በሚሊዮኖች የሚቆጠሩ ሰዎች በቴሌቪዥን መስኮት ሁናቴውን ተከታትለዋል። ይህ ስኬት ለብዙዎቹ የማይሳካ የሰው ልጆች ህልም አለመኖሩን አስተምሯል። በወቅቱ የዩ ኤስ አሜሪካን ይመሩ የነበሩት ጆን ኤፍ ኬኔዲ የአፖሎ 11 በራሪዎች ታሪክ ለመላው ዓለም የሚተወውን እርባና መደጋገማቸው ከዚህ መነጭ ይመስላል። በቅርብ ሳምንታት ውስጥ የተመዘገበው አስደማሚ የጠፈር ላይ ስኬት ለሁላችንም ግልጽ ሊያደርግልን የሚገባው በ1957 የስፑትኒክ መንኮራኮር እንዳደረገው ሁሉ የትኛውም ቦታ በሚኖሩ በሕይወት መንገዳቸው ላይ ቁርጠኛ ለመሆን በሚተጉ ሰዎች ጭንቅላት ላይ የሚኖረውን ተጽዕኖ ነው ነው ያሉት ጆን ኤፍ ኬኔዲ። በ1957 የራሽያ የስፑትኒክ መንኮራኩር የመጀመሪያው የተሳካለት የጠፈር ላይ አሳሽ መንኮራኩር መሆኑ አይዘነጋም። የአፖሎ መርሃ ግብር የጨረቃ ጉዞ ከ50 ዓመታት ወዲህ በዋናነት ሮቦቶችን በመላክ ላይ ያተኩሯል። የአሁኑ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግን ሰዎችን ወደ ጨረቃ ብሎም ወደ ሌሎች ዓለማት የመላኩ ጥረት እንዲቀጥል ፍላጎት እንዳላቸው ከሰሞኑ ተናግረዋል። ብሔራዊ የጠፈር ምርምር መስሪያ ቤትን ቀጣዩን ወንድ ወይንም ሴት ወደ ጨረቃ እንዲልክ ብሎም ሰዎችን ወደ ማርስ በመላክ ቀጣዩን ትልቅ እርምጃ እንዲወስድ አዘዣለው ሲሉ ተሰምተዋል። ትራምፕ በቅርቡ ከጋዜጠኞች ጋር በነበራቸው ቆይታ አስተዳደራቸው ወደ ጨረቃ በ2024 የአውሮጳውያኑ ዘመን ለመመለስ ማርስ ላይ ደግሞ በ2033 ሰዎችን ለማሳረፍ ያለውን እቅድ ይፋ አድርጓል። ሆኖም ወደ ጨረቃ መመለስ ይሻላል ወይስ ቀጥታ ወደ ማርስ ማምራት የሚለው ክርክር ፈጥሯል። ኒል አርምስትሮንግና ባዝ አልድሪን ጨረቃ ላይ ከ20 ሰዓታት በላይ በቆዩበት ወቅት በጨረቃ ምህዋር ላይ የማዘዣ መንኮራኩር ውስጥ ሆነው ሲያግዟቸው የነበሩት የ88 ዓመቱ ማይክል ኮሊንስ በቀጥታ ወደ ማርስ ማቅናቱን ይደግፋሉ። እኔ ማርሳዊ ነኝ፣ ሲመስለኝ ማርስ ቀጣዩዋ ታላቅ መዳረሻችን ናት ነው ያሉት ኮሊንስ። ገልሞን ከናይሮቢ፣ ሀብታሙን ከዚሁ ከዋናው ቢሮችን አመሰግናለሁ። ሁለቱንም ለተፈጥሮ አካባቢ ሳይንስ ሳይንስና ህይወት ዘገባዎቻቸው። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ቆንጂት የማጠቃለያ ዜና ታሰማናለች። በአፍሪካ ቀንድ ስፋት ባለው አካባቢ ከካቻምናው የተራዘመ ድርቅና ዘንድሮም ከመጋቢት እስከ ግንቦት አጋማሽ በቂ ዝናብ ባለመጣሉ ምክንያት የምግብ ዋስትና እጥረቱ እየተባባሰ መሆኑን ከሰብአዊ ጉዳዮች ባልደረቦቻችን እየሰማን ነው ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ፈርሃን ሀቅ ተናገሩ ቃል አቀባዩ ዛሬ ባደረጉት ገለጻ በአሁኑ ወቅት በኢትዮጵያ ኬንያ ሶማሊያ ና ዩጋንዳ ቁጥሩ ወደ 13 ሚሊዮን የሚጠጋ ሕዝብ ከባድ የምግብ ችግር ላይ ነው ብለዋል። በሚቀጥለው ወር ደግሞ ይህ ቁጥር ወደ 14 ሚሊዮን እንደሚያሻቅብ ይጠበቃል ብለዋል። በኢትዮጵያ፣ በኬንያና ሶማሊያ 800 ሺህ ሕጻናት የበረታ የምግብ እጥረት ላይ መሆናቸውንና ወደ 700 ሺህ የሚገመቱ ነፍሰ ጡርና የሚያጠቡ እናቶችም እንደዚሁ በአጣዳፊ የምግብ ችግር ላይ ናቸው ብለዋል ቃል አቀባዩ። በሐዋሳ ከተማና በደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል የተለያዩ አካባቢዎች ተፈጥሮ ከነበረው የጸጥታ መደፍረስ ጋር በተያያዘ ባለስልጣናትን ማገዱን የክልሉ ገዢ ፓርቲ ደኢህዴን የስራ አስፈጻሚ ኮሚቴ አስታውቋል። አመሰግናለሁ ቆንጂት። ለማጠቃለያ ዜናው፣ የተከበራችሁ አድማጮች፣ አጠር አጠር ያሉ መረጃዎች እናካፍላችሁና እንሰነባበት። በነገው ምሽት የሚቀርበውን በደቡብ ክልል ቀጣይ አከላለልና ጣፈንታ ላይ የተደረገው ውይይት ዘገባ ቀጣይ ክፍል የተለያዩ አስተያየቶች የተንጸባረቁባት ነው። እንድትከታተሉት እንጋብዛለን። አንድ ዶላር ዛሬ 29 ብር ተመንዝሯል። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንባያ መሰረት ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 20፣ ዝቅተኛው 13 ዲግሪ ሴልሺየስ ነው። በኢትዮጵያ ከፍተኛው ሙቀት ነገ የሰመራው 41 ዲግሪ ሴልሺየስ ነው። ዝቅተኛው ደግሞ የደብረ ብርሃኑ 8 ዲግሪ ሴልሺየስ ነው። ምን አይነት ለውጥ ነው? ሰፊ ልዩነት ነው ያለው። ወደ ታሪክ መለስ ብለን ስንመለከት ሙሶሊኒ ወይም ቤኒቶ ሙሶሊኒ ይባል የነበረው ፋሽስት ጣሊያናዊ መሪ ከሥልጣን የተባረረበት ቀን ነው ዛሬ ልክ የዛሬ ሰባ ስድስት ዓመት። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራሟ አዘጋጅ በትዝታ በላቸውና በሌሎችን ባልደረቦቻችን ስም እንሰናበታችኋለን። ቆንጅታይና ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ደህና ደሩ።